ሰሞኑን ለሀገር ውስጥና ለውጭ ሀገር ጋዜጠኞች በሰጡት መግለጫ ኢትዮጵያን ለማተራመስ ከኤርትራ ጀምሮ የተዘረጋ መረብ መኖሩንም አስታውሰዋል። አቶ ኃይለማርያም። የእስክንድር ፍሬው ዘገባ ዝርዝሩን ያቀርባል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለሀገር ውስጥና ለውጭ ሀገር ጋዜጠኞች የሰጡት መግለጫ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮች የተዳሰሱበት ነው። በቅርቡ ከየመን ተላልፈው የተሰጡት የግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌና እርሳቸው ከሚመሩት ድርጅት ጋር ግንኙነት አላቸው በሚል የታሰሩት በሀገር ውስጥ የሚንቀሳቀሱ የተቃዋሚ ፓርቲ አመራሮች ጉዳይ ከተነሱት ፖለቲካዊ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ በሰጡት ምላሽ ከዚህ በፊት በመንግስታቸው የተሰጡ መግለጫዎችን አጠናክረዋል። ታሳሪዎቹ በሀገር ውስጥ የሚንቀሳቀሱ የፖለቲካ ፓርቲ መሪዎች በህጋዊ መንገድ በተደራጁ ፓርቲዎች ውስጥ ተሸሽገው ከሽብርተኛ ድርጅቶች ጋር ግንኙነት ሲያደርጉ መቆየታቸውን የጠቀሱት፣ ኢትዮጵያን ለማተራመስ ከኤርትራ ተነስቶ እስከ ሶማሊያ ሱዳንና ኬንያ ድረስ የተዘረጋ የሽብር መረብ መኖሩን ጠቅላይ ሚኒስትሩ በድጋሚ አስታውሰዋል። ወቅታዊው ጉዳይ መታየት ያለበትም ይህንን መረብ ለመበጣጠስ እየተሰራ ካለው ስራ አንጻር መሆኑን ተናግረዋል። አጠቃላይ መረቡ መበጣጠስ ያለበት በመሆኑ ይሄን መረብ የሚደርስበት ጫፍ እየደረስን መበጣጠስ ነው ዋናው ስራችን። ስለዚህ ከፖለቲካ ፓርቲዎች ውስጥ ተሸሽጎ መኖር ከዚህ መረብ ውስጥ እስከ ተገናኙ ድረስ የማያድን እንደሆነ፣ በጋዜጠኝነት ሂሳብ ወይም ደግሞ እዚህ መረብ ውስጥ ከገቡ በኋላ ወዲያው ብሎገር ነኝ ብሎ ራሱን የሆነ ስም ሰጥቶ የዚህ መረብ ተዋናን የሆነ ማንም አካል ሊያመልጥ እንደማይችል ስለዚህ በአጠቃላይ እኛ የምናየው የሽብርተኝነትን መረብ በየትኛው መንገድ ቢሆን የመበጣጠስ ስራ መስራት እንዳለብን ይሄ ደግሞ የመንግስት ህገ መንግስታዊና ለህዝቡ የሰጠው ኃላፊነት እንደሆነ ተረድተን እየሰራን ያለንበት እንደሆነና በዚህ አጠቃላይ ማዕቀፍ ውስጥ መታየት አለበት የሚል እምነት ነው ያለኝ። በየትኛውም ሙያ ውስጥ መገኘትና ዜግነትን መቀየርም ከተጠያቂነት አያድንም ሲሉ ጠቅላይ ሚኒስትሩ አስጠንቅቀዋል። ዜግነታቸውን የቀየሩም ቢሆን የኢትዮጵያ ዜጎችም ቢሆኑ በዚህ መረብ ውስጥ የተሳተፉ አካላት በሙሉ ተጠያቂ የሚሆኑበት ሁኔታ ይኖራል ማለት ነው። ስለዚህ የዜግነት ጉዳይ እዚህ ውስጥ ጥያቄ ሊገባ አይችልም። ሽብርተኝነት ዓለም አቀፍ ወንጀል ነው። ሽብርተኝነት ዓለም አቀፍ ወንጀል እንደሆ እንደመሆኑ መጠን ዓለም አቀፍ መረብም አለው። ስለዚህ በዚህ መረብ ውስጥ ተሳስሮ የሚመጣ እስከሆነ ድረስ የዜግነት ጉዳይ በሽብርተኝነት ጉዳይ ብዙም ትርጉም የሚሰጠው አይደለም። ዋናው ጉዳይ በሽብሩ ተግባር ውስጥ ተሳትፏል፣ አልተሳተፈም የሚል ጉዳይ ብቻ ነው መስፈርቱ። ስለዚህ ትውልድ ኢትዮጵያውያን የሆኑ የሌላ ሀገር ዜጎችም ሊሆኑ ይችላሉ። ኢትዮጵያውያንም ሆነው ውጭ ሀገር የሚኖሩ ሊሆኑ ይችላሉ። ኢትዮጵያውያንም ሆነው ሀገር ውስጥ የሚኖሩም ሊሆኑ ይችላሉ። ማንም አካል በዚህ የሽብር ተግባርና መረብ ውስጥ የተሳተፈ አካል እስከሆነ ድረስ የኢትዮጵያ መንግስት የአገሩን ሕዝብ ሰላምና ደህንነት ለማስጠበቅ ካለው ኃላፊነት አንጻር እና ሕገ መንግስታዊ ግዴታ አንጻር ስራውን በአግባቡ የሚያከናውነው ይሆናል። ይሄ ትግል አሁን በተደረገው መንገድ የሚቀጥል እንደዚሁም ደግሞ ለነገም በጥንቃቄና በዝግጁነት የምንሰራው ስራ እንደሆነ ግንዛቤ እንዲያዝ ለማለት ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚሁ ማብራሪያቸው ከሽብር ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች ጉዳይ ከዴሞክራሲ ስርዓት ግንባታው ጋር ግንኙነት የለውም ብለዋል። መንግስታቸው ህገ መንግስቱን አክብረው ከሚንቀሳቀሱ ፓርቲዎች ጋር እንደሚሰራም ገልጸዋል። ኢኮኖሚያዊ፣ ማህበራዊና አካባቢያዊ የጸጥታ ጉዳዮችንም ዳስሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።